አድማጮቻችን እንደምን አርፍዳችኋል የኤስቢኤስ አማርኛ መስከረም 29 አጫጭር ዜናዎችን እንሆን ዜናዎቹን የማስደምጣችሁ ካሳሁን ሰቦቃ ነኝ እስራኤልና ሐማስ የጋዛ ተኩስ አቁምና የታጋቾች ልቀቃ ስምምነት ላይ መድረሳቸውን የዩናይትድ ስቴትስ ፕሬዚደንት አስታወቁ አቶ ትራምፕ ሁለቱ ተደራዳሪዎች የእሳቸውን የጋዛ ባለ 20 ነጥብ እቅድ ተከትለው ከስምምነቱ ላይ የደረሱት የስምምነቱ አካል በሆነው የመጀመሪያ ምዕራፍ ውል ነው። ስምምነቱንም ለጠንካራና ዘላቂ ሰላም የመጀመሪያ እርምጃ ሲሉ ጠርቶታል። ጠቅላይ ሚኒስትር ቤንጃሚን ኔትንያሁ በበኩላቸው ስምምነቱ ላይ መደረሱን በመልካም ጎኑ እንደሚቀበሉት ገልጠው ከእግዚአብሔር እርዳታ ጋር ታጋቾቹ በሙሉ ወደ ቤታቸው እንደሚመለሱ ተናግረዋል። አክለውም ዛሬ ሐሙስ ውሳኔውን ለካቢኔ ይሁንታ እንደሚያቀርቡ አመላክተዋል። ሐማስም በፊናው የሰላም ስምምነቱ የእስራኤልን ከጋዛ መውጣት ያካተተ መሆኑን ጠቅሶ የዩናይትድ ስቴትስ ፕሬዚደንት እስራኤል የተኩስ አቁሙን እንድታከብር ዋስትና እንዲሰጡ ጠይቋል። እስራኤልና ሐማስ የምዕራፍ አንድ ስምምነት ጋዛ ውስጥ ታግተው ያሉትንና እስራኤል እስር ቤት የሚገኙ የፍልስጤም እስረኞችን ልውውጥ፣ ጋዛ ውስጥ የሚገኘው የእስራኤል ጦር እስከ ተወሰነ መስመር ድረስ ለቆ መውጣትን የያዘ ነው። በተከታይ ምዕራፎች ሐማስን ትጥቅ የማስፈታት፣ የወደፊት የጋዛ አስተዳደርን አወቃቀርና የመካከለኛውን ምስራቅ ደህንነት ዋስትና ማስገኘት ድርድር ተካሂዶባቸው ከስምምነት ላይ የሚደረስባቸው ይሆናሉ። ሐማስ ኦክቶበር 7 2023 እስራኤል ላይ በሰነዘረው ጥቃት 1200 ሰዎች ሲገደሉ 251 በታጋችነት ተወስደዋል። ቀደም ባሉ ድርድሮች ከተለቀቁት ታጋቾች ውስጥ 48 ያህል በሐማስ ቁጥጥር ስር ቀርተው ያሉ ሲሆን፣ በሕይወት አሉ ተብለው የሚታመነው 20 ታጋቾች ናቸው። በዚሁ በአዲሱ ስምምነት መሠረት እስከ ሰኞ ድረስ ወደ ቤታቸው ይገባሉ ተብሎ ይጠበቃል። እስራኤል ባለፉት ሁለት ዓመታት በወሰደችው የአጸፋ ወታደራዊ እርምጃ ከ67 ሺህ በላይ ፍልስጤማውያን ተገለዋል። ይህንኑ የመጀመሪያ ምዕራፍ ስምምነት ተከትሎ የአውስትሬልያ ጠቅላይ ሚኒስትር አንቶኒ አልቤኒዚ ለጋዛ ሰላም ለማስገኘት የሐማስና እስራኤልን የመጀመሪያ ምዕራፍ ስምምነት አውስትሬልያ በመልካም ሁኔታ እንደምትቀበለው የገለጹ ሲሆን አያይዘውም ሐማስ በመጪው የጋዛ አስተዳደር ሚና እንዳይኖረው አሳስበዋል። ፕሬዚደንት ትራምፕን ጨምሮ በድርድሩ ብርቱ ሚና ያላቸውን ግብፅ፣ ካታርና ቱርክን አመስግነዋል። የሁለት መንግስታት መፍትሄም እውን እንዲሆን አውስትሬልያ ከሽርካዎቿ ጋር ተባብራ እንደምትገፋበት ጠቅሰዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝም በበኩላቸው በተመሳሳይ መልኩ ፕሬዚደንት ትራምፕን ግብፅ፣ ካተርና ተርኬን ለተኩስ አቁምና የታጋቾች ልቀቃ ስምምነት ላይ መደረስን ሚና አንስተው አመስግነዋል። የተባበሩት መንግስታት ለስምምነቱም ሙሉ ትግበራ ድጋፉን እንደሚቸር ጠቅሰው እስራኤላውያንና ፍልስጤማውያን በሰላምና ደህንነት በተመላበት ሁኔታ ጎን ለጎን መኖር እንዲችሉ የሁለት መንግስታት መፍትሄን ግብር ላይ መዋል አስፈላጊነት አስገንዝበዋል። ስምምነቱ ለፊርማ ዝግጁ ሲሆንም ፕሬዚደንት ትራምፕ ወደ ግብፅ እንደሚጓዙ ተጠቁሟል። ይህ በእንዲህ እንዳለም የኒው ሳውዝ ዌልስ ፍርድ ቤት የፍልስጤም ደጋፊዎች በሲድኒ ኦፕራ ሃውስ ተቃውሞ ሰልፍ ለማድረግ እንዲችሉ ያቀረቡትን አቤቱታ በርካታ ሰልፈኞች ሊወጡ ስለሚችሉ ለሕዝብ ደህንነት ስጋት ሊፈጥር ይችላል በሚል ድምዳሜ የተቃውሞ ሰልፉ ኦፕራ ሃውስ እንዳይካሄድ ወስኗል። ግን የፍርድ ቤት ትዕዛዝ ጥሰው ሰልፈኞች በኦፕራ ሃውስ ሰልፍ ለማድረግ ቢጥሩ በወንጀል ሊያስጠይቃቸው እንደሚችልም ተመልክቷል። ይሁንና የሰልፉ አስተባባሪ የሆነው የፍልስጤም የተግባር ቡድን የፍርድ ቤቱን ውሳኔ አስመልክቶ ይግባኝ እንደሚል አስታውቋል። ሆኖም በፖሊስና በፍርድ ቤቱ በአማራጭነት በቀረበው የጆርጅ ጎዳናን ሞልተን የዘር መጥፋት እንዲያከትም የወታደራዊ ቁሳቁሶች ንግድ እንዲያበቃና ፕሪምየር ክሪስሚስ ኦፕራ ሃውስ ላይ የፍልስጤምን የመብራት ሰንደቅ ዓላማ እንዲያበሩ እንጠይቃለን በማለት የቡድኑ ተወካይ ጆሽ ሊ ተናግረዋል። ተጨማሪ ፖድካስቶችን ለማድመጥ ኤስቢኤስ አማርኛን ይከተሉ ወይም ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክ ድረ ገጽን ይጎብኙ።